የጉባኤው መሪ የፊጂው ጠቅላይ ሚኒስትር ፍራንክ ባይኒ ማራማ ወደ ቦን ሲመጡ ከሀገራቸውና ከአካባቢው መልእክት ይዘው ነው ከፊጂ ፓስፊክ ና ተጋላጭ ከሆኑ የዓለም ሀገራት መልእክት ይዘን መጥተናል መልእክቱ በቃ በቃ ነው ጠቅላይ ሚኒስትሩ በቃ የሚሉት ወደ ከባቢ አየር የሚለቀቀውን በካይ ጋዝ ነው እየጨመረ የሚሄደው የውቅያኖስ ውሃ ትንሿን ሀገራቸውን ጨርሶ ከመዋጡ በፊት አለም አቀፉ ማህበረሰብ እርምጃ እንዲወስድ ይሻሉ በከባቢ አየር ለውጥ ምክንያት አንድ መንደር ሙሉ ነዋሪዎች ወደ ሌላ ቦታ ያሸጋግረች ሀገር ፊጂ ብቻ ነች። የሙቀት መጠን መጨመሩ የሚያሳስባቸው ግን የፊጂው ጠቅላይ ሚኒስትር ብቻ አይደሉም። የዓለም የአየር ትንባያ ድርጅት ሊቀመንበር ፔቴሪ ታላስ ወደ ከባቢ አየር የሚለቀቀው የበካይ ጋዝ መጠንም ሆነ የዓለም የሙቀት መጠን እየጨመረ መሆኑን ተናግረዋል። Years, uh, uh, compare, uh, 2014, Nino, 2017 በታሪክ እጅግ ሞቃታማ ተብለው ከተመዘገቡ ሶስት ዓመታት አንዱ ነው። ባለፉት ሁለት ዓመታት የዓለም የሙቀት መጠን በኤልኒኞ ምክንያት እጅግ ጨምሯል። የ2017 የዓለም የሙቀት መጠን ኤልኒኞ ከመከሰቱ በፊት ከነበረው 2014 ጋር ካነጻጸር ነው እጅግ ጨምሯል። ይህ ደግሞ ወደ ከባቢ አየር የሚለቀቀው የበካይ ጋዝ በተለይ ካርቦን ዳይኦክሳይድ ምክንያት ነው። ካርቦን ዳይኦክሳይድ በእርግጥ በምድር ዋልታ የነበረው በረዶ እየቀለጠ ነው። ድርቅና ወጀብ የቀላቀለ አውሎ ንፋስም በተለያዩ የዓለም ማዕዘኖች ከወትሮ በተለየ ሲከሰቱ ይታያል። ኢትዮጵያ፣ ሶማሊያ፣ ኬንያ እና ደቡብ ሱዳንን የመሳሰሉ ሀገራት ለዚህ ምስክር ናቸው። የጀርመኑ የልማት ሚኒስትር ጌርድ ሙለር የሰው ልጅ መጻኢ ዕጣ ፈንታ አደጋ ላይ እንደሆነ ይሰማቸዋል። ከባቢ አየርን መጠበቅ የሰው ልጅን ከጥፋት ለማትረፍ ያለው ብቸኛ አማራጭ ነው። ጥቂት የመንግስት መሪዎች ይህን የማያምኑ ቢኖሩም እንኳን የሚኒስትሩ መልእክት በቀጥታ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ የታለመ ይመስላል። ፕሬዚዳንቱ በከባቢ لو تامنم አገራቸውን ከፓሪሱ ስምምነት ለማስወጣት የወሰኑት ትራምፕ የቦኑን ጉባኤ ለመሳተፍም አልፈቀዱም። የዓለም የሙቀት መጠንን በተጨባጭ መቀነስ ማለት የፓሪሱን የከባቢ አየር ለውጥ ጉባኤ ስምምነት ተግባራዊ ማድረግ ነው። የቦኑ ጉባኤ የፓሪሱ የከባቢ አየር ለውጥ ስምምነት አተገባበር ዝርዝር ይዘጋጅበታል ተብሎ ይጠበቃል። የፓሪሱ ስምምነት የዓለም የሙቀት መጠን ከሁለት ዲግሪ ሴልሽየስ በላይ እንዳይጨምር የመግታት ውጥን አለው። በስምምነቱ መሰረት የዓለም ሀገሮች ወደ ከባቢ አየር የሚለቁትን የበካይ ጋዝ መጠን እራሳቸው ራሳቸው ያቅዳሉ። ለደሃ ሀገሮች በቢሊዮኖች የሚቆጠር ዶላር በእርዳታ ለመስጠትም ውጥን አለ። የዓለም የሙቀት መጠንን በእቅዱ መሠረት ከሁለት ዲግሪ ሴልሺየስ በታች ለማድረግ የምጣኔ ሀብት ባለሙያዎች ወደ ካርቦን ንግድ ፊታቸውን ያዞራሉ። የድንጋይ ከሰል፣ የነዳጅ ዘይትና ጋዝ ሲቃጠሉ የዓለምን የሙቀት መጠን ከፍ የሚያደርገው ካርቦን ዳይኦክሳይድን ይለቃሉ። የምጣኔ ሀብት ባለሙያዎቹ ወደ ከባቢ አየር የሚለቀቀው እያንዳንዱ ቶን ካርቦን ዳይኦክሳይድ ውድ ዋጋ ሊያስከፍል ይገባል ሲሉ ይሞግታሉ ዋጋ ሲጨምር ፍላጎት በአንጻሩ ይቀንሳል። ዓለምም አማራጭ ኃይል ታፈላልጋለች። ግን አንድ ቶን ካርቦን ዳይኦክሳይድ ስንት ያወጣል? ዛሬም ምላሽ ያልተገኘለት አወዛጋቢ ጉዳይ ነው። ሮበርት ሜንደልሰን በየል ዩኒቨርሲቲ የአየር ንብረት የምጣኔ ሀብት ባለሙያ ናቸው። እቅዱ የዓለም የሙቀት መጠንን ዝቅተኛ ማድረግ ከሆነ የካርቦን ዳይኦክሳይድ መነሻ ዋጋ ከፍ ማለት አለበት፣ እጅግ ከፍ ማለት አለበት። በአንድ ቶን አንድ መቶ ዶላር ሊሆን ይገባል። አሁን ያለው ዋጋ በአምስትና በአስር ዶላር መካከል ነው። ይህ እቅዱ አራት ዲግሪ ሴልሽየስ ከሆነ ብቻ ነው ነው የከባቢ አየር ተሟጋቾች የዓለም መጠን ወደ አራት ዲግሪ ሴልሽየስ ከፍ ካለ አደገኛ እንደሚሆን ይወተውታሉ። የበካይ ጋዝ በከፍተኛ መጠን ወደ ከባቢ አየር ከሚለቁ አገሮች መካከል አንዷ የሆነችው አሜሪካ በሌለችበት የሚከናወነው የቦኑ ጉባኤ ምን ያሳካ ይሆን?